ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዚያ ሁለት 2012 ዓ ም ዝግጅታችን ጀመረ። የህዝብ ተወካዮች ምክር ቤት የኮቪድ-19 ወረርሽኝን ለመከላከልና ለመቆጣጠር ቀደም ሲል በሚኒስትሮች ምክር ቤት የወጣውን አዋጅ በአብላጫ ድምፅ አጸደቀ። ዘገባው በአብይ ርዕስ ይቀርባል። ወደ ጤና ተቋም ተልኮ ምርመራ የተደራጁ እንደዚህ የተቋቋሙ ላብራቶሪዎች ጭምር ሳምፕል በመውሰድ የሚለይበት ሁኔታና ይህንን የሚከታተል ተዋቅሯል። ወደዚህም ስራ ልንገባ ነው ያት ነው የጤና ሚኒስቴር የኮሚኒኬሽንስ ኃላፊ ዶክተር ተገኔ ረጋሳ ናቸው። የኮሮና ቫይረስ መመርመሪያ ላብራቶሪ ጉዳይን የተመለከተ ቃለ ምልልስ አድርገንላቸዋል። ቆየት ብለን እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችው ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አድማጮች የኮሮና ቫይረስ ስርጭትን ለመግታት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። ለድምፁ ጥራትም በቅድሚያ ይቅርታን ጠይቃል። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብራለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ ዜናውን የማሰማችሁ አዳነ ጭሳዬ ነኝ። ኢትዮጵያ ውስጥ ባለፉት 24 ሰዓታት የላብራቶሪ ምርመራ ከተደረገላቸው 442 ሰዎች መካከል ዘጠኙ የኮሮና ቫይረስ እንደተገኘባቸው የኢትዮጵያ የጤና ጥበቃ ሚኒስቴር አስታውቋል። ዛሬ ቫይረሱ እንዳለባቸው የተረጋገጠው ሁሉም ግለሰቦች የጉዞ ታሪክ ያላቸው እንደሆኑ ተገልጿል። በአጠቃላይ ኢትዮጵያ ውስጥ 65 የቫይረሱ በሽተኞች እንዳሉ ታውቋል። ወንድሜ በመንግስት የጸጥታ ኃይሎች ተገደለ ሲሉ አንድ የደንቢደሎ ነዋሪ ተናገሩ። ፍስሐ አወቀ የተባለ የ18 ዓመት ዕድሜ ወጣት ከአሸባሪዎች ጋር ግንኙነት አለህ ባሉት የጸጥታ አስከባሪ ኃይሎች ከትላንት በስቲያ በደንቢደሎ ከተማ ቀበሌ 05 ተገደለ ሲሉ አቶ ጨራ አወቀ የተባሉ የከተማይቱ ነዋሪ መናገራቸውን ናኮር መልካ ከአምቦ በላከው ዘገባ ገልጿል። የደንቢደሎ ከንቲባ አቶ እያሱ ቀና በበኩላቸው ግለሰቡ ታጥቆ ከሸማቂዎች ጋር ሲንቀሳቀስ የነበረና በከተማይቱ ጥቂት አመራሮች ላይ በተፈጸመ ግድያም ጭምር እጁ ያለበት ነበር። የተገደለውም በመንግስት የጸጥታ አስከባሪዎች ላይ ከግብረ አበሮቹ ጋር ሆኖ ጥቃት ለመሰንዘር ሲሞክር ነው ማለታቸውን ዘጋቢያችንና ኮርም መልካ በላከው ዘገባ ጠቅሷል። ገልሞ ዳዊት አንዳንድ የሞያሌ ነዋሪዎችን አነጋግሮ የላከውን ዘገባ እናቀርባለን። ለአሜሪካ ድምፅ የተናገሩት የሞያሌ ከተማ ነዋሪዎች መንግስት የኮሮና ቫይረስ ምርመራ የሚፈጸምበት ላብራቶሪ በከተማዋ በፍጥነት መቋቋም አለበት ብለዋል። አቶ ዱባ ደበሶ የሞያሌ ወረዳ ነዋሪ ናቸው። መንግስት ከሳምንታት በፊት ድንበሩ ይዘጋ ሲል ቢወስንም ነዋሪዎች ለህጉ ተገዢ ሳይሆኑ ድንበር ማቋረጡ ለመቆሙን ተናግረዋል። የሞያሌ ወረዳ ጤና ቢሮ ኃላፊ አቶ ጃርሶ ማልሴም ድንበር የሚያቋረጡ ሰዎች አሁንም ስላሉ የጤና ባለሙያዎች ባሉት የሰውነት ሙቀት መለኪያዎች ድንበር ላይ ፍተሻ እያደረጉ ነው ካሉ በኋላ አካባቢው ከኬንያ እንዲሁም ሁለት ክልሎች የሚገናኙበት እንደመሆኑ የኮሮና ቫይረስ ምርመራ ለማድረግ የሚውል ላብራቶሪ መንግስት እንዲተክል ጠይቀናል ብለዋል። የሞያለ ወረዳ ኮሚኒኬሽን ቢሮ ተወካይ አቶ ብራኑ ቦና የፌዴራል መንግስት እንዲዘጋ ያዘዘው ድንበር ለምን አልተዘጋም ተብሎ ተጠይቀው ድንበሩ ሰፊ ከመሆኑ አንጻር ሁሉንም ድንበር በሮችን መቆጣጠር አይቻልም ብለዋል። እንደገናም አቶ ብርሃኑ ነዋሪዎችና የወረዳው ጤና ቢሮ ኃላፊ ያስፈልጋል ስላሉት የኮሮና ቫይረስ ምርመራ ላቦራቶሪ የወረዳው አስተዳደር በቦረና ዞን አስተዳደር በኩል ለኦሮሚያ ጤና ቢሮ ጥያቄ አቅርበዋል ብለዋል። የኦሮሚያ ጤና ቢሮ ኃላፊው ዶክተር አብዱልቃድር ገልገለው የሞያሌ ወረዳ አስተዳደርና ነዋሪዎች ያነሱት ጥያቄ ቢሮ መረጃ እንዳለው አረጋግጠዋል። ዶክተር አብዱልቃድር የኦሮሚያ ጤና ቢሮ በክልሉ በአምስት ቦታዎች ማለትም በአዳማ፣ በአሰላ፣ በሐረማያ በጅማና በነቀምቴ የኮሮና ቫይረስ መመርመሪያ ላብራቶሪ በሳምንት ጊዜ ውስጥ ይከፍታል ብለዋል። አክለውም በርቀት ላይ የሚገኙ የኦሮሚያ ዞኖችም ይህን ጥያቄ አቅርበዋል ብለዋል። ሞያሌን ጨምረው እድዋን ቆራኖ ለምርምር መጀመሪያ በቅዳችን የያዝናቸው ቦታዎች እንደነባሌ ባሌ፣ ሞያሌ፣ ሸሽመኔ እንዲሁም በምዕራብ በኩል እንደነ ደምቢ ዶሎ ያሉ አሉ። እነዚህ ቦታዎች ያላቸው ርቀት እንዲሁም ድንበር ላይ እንደመሆናቸው በፊቱንም በእቅዳችን ውስጥ ነበሩ ይላሉ ዶክተር አብዱልቃድር። የኦሮሚያ ጤና ቢሮ የላብራቶሪ እቃዎችን እንዳገኘ ለእነዚህ ቦታዎች ቅድሚያ ይሰጣል ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ከጅቡቲ ተፈናቅለው ድሬዳዋና ደዋሌ ላይ ለይቶ ማቆያ የነበሩ ኢትዮጵያውያን የሁለት ሳምንታት ጊዜያቸውን በመጨረሳቸው ከማዕከሉ መውጣት ጀምረዋል። አዲስ ቸኮል ዝርዝር አለው። ከጅቡቲ ተፈናቅለው በሁለቱ ዙር ድሬዳዋ እና በሶማሌ ክልል ደወሌ ከተማ በለይቶ ማቆያ የነበሩ 1800 ገደማ ዜጎች አስፈላጊ የጤና ምርመራ ተደርጎላቸው ዛሬ ወደ የቤተሰቦቻቸው መሄድ እንደጀመሩ የድሬዳዋ ከተማ ምክትል ከንቲባ አቶ አህመድ መሀመድ ቡህ በሰጡት ጋዜጣዊ መግለጫ አስታውቀዋል። 1400 ስደተኞች ነበሩ አሉ ድሬዳዋ ዩኒቨርሲቲ ላይ ማለት ነው። እስካሁን የመገብናቸው ነው። ከዛሬ ጀምሮ ግን መውጣት ጀምራል። ስለዚህ ምስራቅ አድርጌ ምዕራብ አድርጌ ሀረር እዚህ ቅርብ አካባቢ ያሉት ዛሬ ይወጣሉ ማለት ነው፣ ከቤተሰባቸው ጋር ይቀላቀላሉ። እና እያንዳንዱ ሰው አስራ አራት ቀን መቆየቱ እና ጤነኛ መሆኑ ሰርተፊኬት ተሰጥቷቸው ነው ከሕብረተሰቡ ጋር የሚቀላቀሉት። ለሁሉም ክልሎች ነው ተደውሎ የተነገራቸው ለትግራይም፣ ለአማራ ክልልም፣ ለኦሮሚያም። ስለዚህ ሁሉም ከቤተሰብ ጋር መቀላቀል ይችላሉ። ሌላ አራት መቶ የሚሆኑ አሉ። ደወን ላይ አካባቢ ነው ያሉት። እነሱም ጨርሰው በቅርብ ጊዜ ድሬዳዋን አቋርጠው ወደ የክልላቸው ይሄዳሉ ማለት ነው። ወደ ሀረርጌ ልዩ ልዩ አካባቢዎች የሚመለሱ የጅቡቲ ተፈናቃዮችን የመጓጓዣ ወጪ የድሬዳዋ ዩኒቨርሲቲ የሸፈነ ሲሆን ወደ ትግራይ፣ አማራና ሌሎች የኦሮሚያ አካባቢዎች የሚሄዱት ደግሞ ዓለም አቀፉ የስደተኞች ጉዳይ ድርጅት ወይም በምህጻሩ አይኦኤም ይሸፍናል ተብሏል። በሌላ በኩል የዛሬውን ሳይጨምር 140 ዜጎቿ ኮሮና ቫይረስ የተገኘባቸው ጎረቤት ጅቡቲ አንዳንድ ዜጎቿ ከዚህ በፊት ከፍተኛ ሙቀት በሚኖርባቸው ወራት ማለትም ከሚያዝያ እስከ ሰኔ በድሬዳዋ ይቆዩ የነበረ ሲሆን ዘንድሮ ግን በጅቡቲና በኢትዮጵያ መካከል ያለው ድንበር ዝግ መሆኑን አቶ አህመድ አስታውቀዋል። ድንበሩ ለአጎራባች ክልሎች ጭምር ሳይቀር ዝግ ነው ያሉት አቶ አህመድ ለዚህም በትላንትናው እለት ከሶማሌ ክልል የተነሳ አውቶቡስ እንዲመለስ መደረጉን ለአብነት ጠቅሰዋል። ሆኖም በድሬዳዋና አጎራባች ክልሎች ብሎም በአጎራባች ሀገራት መካከል የሚካሄዱ የምግብ ነክና ጫት እንቅስቃሴዎች እንዲሁም ከጅቡቲ የሚገቡ ከባድ መኪኖች እንቅስቃሴ አልተገደበም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ሸኮል ከድሬዳዋ። የዩናይትድ ስቴትስ አፍሪካ ኮማንድ ወይም እዝ ከሶማሊያ ፌዴራል መንግስት ጋር በመተባበር በአልሸባብ አሸባሪዎች ላይ ራስን የመከላከል እርምጃ ወስዷል ይላል በድረገጹ ላይ ባወጣው መግለጫ። አልሸባብ ትላንት ከቦና አጠገብ የዩናይትድ ስቴትስ አጋር ከሆኑት በሶማሊያ ብሔራዊ ሰራዊት ዳነብ እና ከጁባላንድ የጸጥታ ኃይሎች ጋር ውጊያ ገጥሞ ነበር ይላል መግለጫው። የአፍሪካ እዝ በጁባላንድ ሶማሊያ አካባቢ የአልሸባብ አሸባሪዎችን ኢላማ ያደረገ የአየር ድብደባ ማካሄዱን ገልጿል። ትላንት በተካሄደው የአየር ድብደባ አስር አሸባሪዎች ተገድለዋል። በዛሬው ድብደባ ደግሞ አንድ ሰው ተገድሏል፣ ይላል መግለጫው። በአየር ድብደባው የተገደለ ወይም የቆሰለ ሲቪል እንደሌለ እስካሁን ባለው ጊዜ በተደረገው ግምገማ መታወቁን የአፍሪካው እዝ ገልጿል። የቻድ ወታደራዊ ኃይል በቻድ ሐይቅ የድንበር ክልል ቦኮ ሐራም በተባለው ጽንፈኛ ቡድን ላይ የከፈተውን ጥቃት እንዳበቃ ገልጿል። አምሳ ሁለት ወታደሮችና አንድ ሺህ ጂሃዳውያን ተገድለዋል ተብለዋል። ከኮሮና ቫይረስ መስፋፋት አንጻር ደግሞ አንዳንድ የአፍሪካ ሀገሮች እምርታ ላይ እየደረሱ መሆናቸውን አንድ የዓለም የጤና ድርጅት ባለሥልጣን ጠቁመዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር ለመጀመሪያ ጊዜ ስለ ኮሮና ቫይረስ ንግግር አድርገዋል። በሀገሪቱ ሶስት የቫይረሱ በሽተኞች እንዳሉ አረጋግጠዋል። ሦስቱም ከውጭ የገቡ ናቸው ብለዋል። ከአፍሪቃ ዋናው ባለሀብት የሆኑት ናይጄሪያዊ አሊኮ ዳንጎቴ በተወለዱባት ካኖ ከተማ በኮሮና ቫይረስ ምክንያት ተለይተው የሚቆይበት አምስት መቶ አልጋ ያለው ማዕከል ገንብተዋል። ለኮሮና ቫይረስ መዛመት ዝግጅት መሆኑ ተገልጿል። የቦትስዋና ፕሬዝደንትና የምክር ቤት አፈ ጉባኤ የሚገኙባቸው መላ ምክር ቤት ለ14 ቀናት ተለይተው እንዲቆዩ ዛሬ ታዟል። አንድ የፓርላማው የጤና ጥበቃ ሰራተኛ ኮሮና ቫይረስ በተገኘበት ማግስት ነው ትዕዛዝ የተላለፈው ይላል የቦትስዋና መንግስት። የመንግስት መግለጫ ባብራራው መሰረት በደቡባዊት አፍሪቃዊቷ ሀገር ከተገኙት ሰባት የቫይረሱ አዲስ በሽተኞች መካከል የጤና ሰራተኛው አንዱ ነው ተብሏል። በሀገሪቱ 13 የቫይረስ በሽተኞች እንዳሉ ተገልጿል። ፕሬዚደንት ኤሪክ ማሲሴ ባለፈው ወር በጎረቤት ሀገር ናሚቢያ ደርሰው ከተመለሱ በኋላ ለ14 ቀናት ራሳቸውን ለይተው እንዳቆዩና ስራ የጀመሩትም በቅርቡ እንደሆነ ተገልጿል። ተመርምረው ከኮዲቭ 19 ንጹሕ መሆናቸው ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዓለም ደረጃ ደግሞ ዛሬ በሚሊዮኖች የሚቆጠሩ ሰዎች በአውሮፓ የዕለት አቆጣጠር በክርስቲያን ሃይማኖት እምነት ኢየሱስ ክርስቶስ ኢየሩሳሌም ላይ የተሰቀለበትን ዕለት ሲያስቡ ውለዋል። ኮዲቭ 19 ዓለምን እያመሰ ባለበት በአሁኑ ወቅት ግን አማንያን ቤተ ክርስቲያን ተሰባስበው ሊያስቡት አልቻሉም። ስለሆነም የአርብ ስቅለቱን የጸሎት ስነ ስርዓት በተለያዩ የዜና ማሰራጫ አውታሮች ለመከታተል ተገደዋል። የገዳዩን ቫይረስ መዛመት ለመቀነስ ሲባል አብዛኞቹ የዓለም ህዝቦች ከቤታቸው እንዳይወጡ ታዘዋል። የጆንስ ሆፕኪንስ የኮሮና ቫይረስ ጥናት ማዕከል በገለጸው መሰረት በዓለም ደረጃ ከ16 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ በሽታ ተይዘዋል። ዩናይትድ ስቴትስ ኮዲቭ 19 በከፍተኛ ደረጃ የተዛመተባት ሀገር ሆናለች። ዩናይትድ ስቴትስ ኮዲቭ 19 በከፍተኛ ደረጃ የተዛመተባት ሀገር ሆናለች። ከ466 ሺህ በላይ የቫይረሱ በሽተኞች እንዳሏት ታውቋል። ስፓኝ 153222 ኢጣሊያ ደግሞ 143626 የቫይረሱ በሽተኞች እንዳሉባቸው ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በድርጅቱ የጸጥታ ምክር ቤት ትላንት በተደረገው ዝግ ስብሰባ ቫይረሱ ሊያስከትል ስለሚችለው ችግር መግለጻቸው ተዘግቧል። የቫይረሱ መዛመት በዓለም ደረጃ ሰላምና ጸጥታ ማስከበር ላይ በቀላሉ የማይገመት አደጋ ይደቅናል። ይህም ወደ ሰዎች መነሳሳትና ወደ ጥቃት አምርቶ በሽታውን ለመከላከል የምናደርገውን የጥረት አቅማችንን ሊያዳክም ይችላል ሲሉ ጉተሬሽ ማሳሰባቸው ተዘግቧል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትላንት ስለ ቫይረሱ በሰጡት መግለጫ ዩናይትድ ስቴትስ ውስጥ የቫይረሱ ምርመራ ለማድረግ እንደማይቻል አመላክተዋል። ስለ 325 ሚሊዮን ህዝብ ነው የምናወራው፣ እናም ሊሆን የሚችል ነገር አይደለም ብለዋል። የትራምፕ አስተዳደር ትኩረት በቫይረሱ ምክንያት በአብዛኛው የተዘጋውን የሀገሪቱ ኢኮኖሚን መክፈት ላይ ነው ተብሏል። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዚያ 2 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ የአምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እናሻግራችኋለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የህዝብ ተወካዮች ምክር ቤት የኮቪድ-19 ወረርሽኝን ለመከላከል እና ለመቆጣጠር ቀደም ሲል በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ በአብላጫ ድምፅ ማጽደቁ ተሰማ። የአዋጁን አፈጻጸም የሚገመግም መርማሪ ቦርድም ምክር ቤቱ ሰይሟል። መለስካቸው አምሃ ስርስራ አለው። በሚኒስትሮች ምክር ቤት ከሁለት ቀናት በፊት የኮቪድ-19 ወይንም የኮሮና ቫይረስን ወረርሽኝ ለመመከትና ለመቆጣጠር የታወጀውን የአስቸኳይ ጊዜ አዋጅ ዛሬ የህዝብ ተወካዮች ምክር ቤት በአንድ የድምፅ ተአቅቦ በአብላጫ ድምፅ ማጽረቁን የመንግሥት መገናኛ ብዙኃን ይፋ አደረጉ። የአስቸኳይ ጊዜ አዋጁ በሥራ ላይ በሚውልበት ጊዜ እንደ ወረርሽኙ ስፋትና ሁኔታ ሊቃየር ቢችልም ለአምስት ወራት ሊቆይ እንደሚችል የአስቸኳይ ጊዜ አዋጁ በተግባር ላይ በሚውልበት የጊዜ ገደብ ውስጥም የሚወስዱት የመብት ክልከላዎችና እርምጃዎችም እንደ ወረርሽኙ ስፋትና እንደ ቦታ ሁኔታ ተለዋዋጭ ሊሆን እንደሚችል በምክር ቤቱ የመንግሥት ረዳት ተጠሪ ሚኒስትር ዴኤታ አምባሳደር መስፍን ቸርነት ምክር ቤቱ ድምፅ ከመስጠቱ በፊት አብራርተዋል። ረቂቅ አዋጁ ማንኛውም ሰው በዚህ የአስቸኳይ ጊዜ አዋጅ መሠረት በህግ አስከባሪ አካላት ወይም ሌላ በህግ ስልጣን ባለው አካል የሚሰጥ ህጋዊ ትእዛዝ እና መመሪያ የመፈጸም ግዴታ እንዳለበትም ይደነግጋል። እንዲሁም የፌዴራል፣ የክልል የህግ አስከባሪ ተቋማት እና ሌሎች በህግ ስልጣን የተሰጣቸው አካላት ተመጣጣኝ ኃይል በመጠቀም በረቂቅ አዋጁ አንቀጽ አምስት ንዑስ አንቀጽ አንድ መሰረት ይፋ የተደረጉ የመብት እገዳዎችና እርምጃዎችን የማስፈጸም ስልጣን እንዲኖራቸውም ይደነግጋል። ከምክር ቤቱ አባላት መካከል የአዋጁን ግልጽነትና የስልጣን ገደብን አስመልክቶ ጥያቄዎች ተነስተው ነበረ። የዋጁን ግልጽነት በተመለከተ ጥያቄ ያነሱት የምክር ቤቱ አባል ይህን ብለው ነበረ። ኮቪድ 19 ስርጭት ለመከላከል ለመቆጣጠር የሚያስችለውን ጉዳት ለመቀነስ የወጣ አስቸኳይ ጊዜ አዋጅ ወቅታዊ ነው፣ ደግፈዋል። ስለዚህ የመብት ገደቦችና እርምጃዎች በአስቸኳይ ጊዜ አዋጁ ቢያንስ አንኳር አንኳር ተዘርዝሮ መቀመጥ ሲገባቸው ተቀመጡ። ለዚህ ጥያቄም ከምክር ቤቱ አባላት የሚመለከታቸው የቋሚ ኮሚቴ ሰብሳቢ ተከታዩን ምላሽ ሰጥተዋል። ምን አይነት እርምጃ ሊወሰዱ ይችላሉ የሚለው በተመለከተ በግልጽ በህገ መንግስቱ የተሰጠው ስልጣን ለሚኒስትሮች ምክር ቤት ነው። ስለዚህ ይህ የተከበረው ምክር ቤት ያለው ስልጣን ይህንን በህገ መንግስቱ የተቀመጠውን ክልከላዎች በተመለከተ በተለይም በህገ መንግስቱ አንቀጽ አንድ በህገ መንግስቱ አንቀጽ ሀያ አምስት አስራ ስምንት በህገ መንግስቱ አንቀጽ ሰላሳ ዘጠኝ ንዑስ ቁጥር አንድ እና ሁለት ላይ የተቀመጡት በምንም አይነት ሁኔታ ሊገደቡ የማይችሉ ጉዳዮች ብሎ ካስቀመጣቸው ውጭ ባሉት ጉዳዮች ላይ ህግ ማውጣት አዋጅ ማውጣት እንደሚችል በግልጽ የተቀመጠ ነገር ስላለ ይህንን ጉዳይ ታሳቢ ማድረግ ይገባል ማለት ነው። በፌዴራል መንግስትና በክልል አስተዳደሮች መካከል ባለው የስልጣን ጠገግ ጥያቄ ሊያስነሳ ይችላል የሚል አንድምታ ያለው ጥያቄም ከምክር ቤቱ አባላት መካከል ተነስቶ ነበረ። የፌዴራልና የክልሎችን በመተባበርና በመደጋገፍ ነው የሚሰሩ እነዚህ ሁለት አካላት በተገብ መንገድ ይህን አዋጅ ሊያሰራ የሚችል መሆን አለበት። በመደገፍ በመተባበር እስከሆነ ድረስ ይህንን የህገ መንግስት ወሰን እንዳይጣስ በተገብ መንገድ ታይተዋል ወይ የሚል ሀሳብ አለ። ለጥያቄው የተሰጠው መልስም የሚከተለው ነው። ይህ ወረርሽኝ አገራዊ ገጽታ ያለውና አጠቃላይ ሁኔታ ያለው ከሆነ የፌዴራል መንግስቱ አንድ ወጥ የሆነ የአስቸኳይ ጊዜ አዋጅ ማውጣት እንዳለበት ህገ መንግስቱ ቃለ ጉባኤ ያስገድዳል። ከዚህ አኳያ ይህ ሀገራዊ ጉዳይን በተመለከተ በህገ መንግስታችን የተቀመጠው በፌዴራል ደረጃ ህጉ እስከ ወጣ ድረስ ይህንን ህግ ይህንን አዋጅ የማይቃረን ከነዚህ አዋጅ ጋር ተጣጥሞ የሚሄድ ወረርሽኙን ለመቀነስ፣ ለመቆጣጠር፣ ለመከላከል የሚያስችሉ ሌሎች ስራዎችን ክልሎች መስራት ይችላሉ። ስለዚህ በግልጽ በዚህ አስቸኳይ ጊዜ አዋጅ በተሸፈኑ ጉዳዮች ላይ በክልል ደረጃ የወጡ ህጎች፣ ውሳኔዎች፣ መመሪያዎች፣ የመሳሰሉት ተፈጻሚነት አይኖራቸውም ማለት ነው። የተወካዮች ምክር ቤት አዋጁን በአብላጫ ድምፅ ካጸደቀ በኋላ የአዋጁን አፈጻጸም የሚመረምር ቦርድ አቋቁመዋል። ቦርዱ ሰባት አባላት ያሉት ሲሆን በምክር ቤቱ ፊት ቃለ መሐላ ፈጽመዋል። ይህ ቦርድ አዋጁ በስራ ላይ በሚቆይበት ወቅት አፈጻጸሙ በህግ መሰረት ብቻ መሆኑን ይገመግማል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። መለስካቸውን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ። ወደ ተከታዩ ዘገባ እንለፍ። በአፍሪካ አህጉር ግዙፍ የሆነው የኢትዮጵያ አየር መንገድ በኮሮና ቫይረስ ዓለም አቀፍ ወረርሽኝ ምክንያት ካለፈው ጥር ወር ወዲህ ከግማሽ ቢሊዮን ዶላር በላይ ኪሳራ እንደደረሰበት አስታውቋል። ያም ሆኖ የአየር መንገዱ የጭነት በረራዎችን በመጨመር በረራዎቹን መቀጠል እንደሚቻል እተማመናለሁ ብሏል። የአየር መንገዱ ስራ አስፈጻሚ ሲሞን ማርክስ ከአዲስ አበባ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም በትናንትናው ዕለት ለጋዜጠኞች በሰጡት ቃል አየር መንገዱ ካለፈው የአውሮፓውያን ጥር እስከዚህ ሚያዝያ ወር ባለው ጊዜ ውስጥ በዓለም አቀፉ የኮሮና ቫይረስ ወረርሽኝ ምክንያት የመንገደኛ ጉዞዎች ሙሉ በሙሉ በሚያሰኝ ደረጃ በመቋረጣቸው የተነሳ አምስት መቶ ሀምሳ ሚሊዮን ዶላር ኪሳራ እንደደረሰበት ተናግረዋል። አየር መንገዱ ከባድ የገንዘብ ቀውስ ላይ እንዳለ ነው ዋና ስራ አስፈጻሚው የተናገሩት። ሶስት የአየር መንገዱ ሰራተኞች በኮሮና ቫይረስ መያዛቸውንም ገልጸዋል። ሶስቱም በደህና ሁኔታ ላይ እንዳሉ ነው ያመለከቱት። አየር መንገዳችን ይህን የከበደ ሁኔታ እንደሚወጣው እተማመናለሁ ያሉት አቶ ተወልደ፣ ኩባንያው ሌሎች አዳዲስ የገቢ ምንጮችን በመፈለግ ከኪሳራው ለማገገም እየሞከረ መሆኑን ገልጸዋል። አሁን እያተኮርን ያለነው የጭነት በረራዎች ላይ ነው። ያ በንጽጽር በጥሩ ሁኔታ እየሰራ ነው። ምክንያቱም አሁን በዓለም ዙሪያ ከምስራቅ ወደ ምዕራብ፣ ከምዕራብ ወደ ምስራቅ፣ ወደ ሰሜን፣ ወደ ደቡብ የህክምና አቅርቦቶችን በአጣዳፊ ማድረስ የሚፈለግበት ጊዜ ነው። አንዳንዶቹን የመንገደኛ ጀቶች ወደ ጭነት ማጓጓዣ ለመቀየር እየሞከርን ነን። አየር መንገዱ በተጨማሪም በየእለቱ የሚደረጉ በረራዎችን በእጅጉ በመቀነስና አሮጌዎቹን አውሮፕላኖቹን ለመተካት ከቦይንግ እና ከኤርበስ ኩባንያዎች ጋር የጀመረውን ንግግር በማቋረጥ ወጪ መቆጠቡንም ነው አቶ ተወልደ ያመለከቱት። በዚህ በቀጠለው የኮሮና ቫይረስ ዓለም አቀፍ ወረርሽኝ ምክንያት አንዳንዶቹ የአፍሪካ አየር መንገዶች በኪሳራ ከስራ ውጪ የመሆን አደጋ ሳያገኛቸው እንደማይቀር የአየር መንገድ ኢንዱስትሪን የሚከታተሉ ኤክስፐርቶች ይናገራሉ። ኦኤጂ በሚባል የአቪየሽን ክንዋኔ መረጃ ገምጋሚ ኩባንያ ከፍተኛ ተንታኝ የሆኑት ጆን ግራንት ለቪኦኤ በሰጡት ቃል የኢትዮጵያ አየር መንገድ ከየትኛውም የአፍሪካ አየር መንገድ በተሻለ ይዞታ ላይ እንደሚገኝ አመልክተዋል። የሥራ አመራር ቡድናቸው የተሻለ ሥራ አከናውኗል። ስፋት ያለው መረብ አላቸው። የሚጠቀሙት ዘመናዊ አይሮፕላኖችን ነው። አዲስ አበባ ላይ ጥሩ ጣቢያ አላቸው። አውሮፓን ከደቡብ አፍሪካ፣ ምዕራብ አፍሪካን ከእስያ ከመካከለኛው ምስራቅ ያገናኛል። ደቡብ አፍሪካን ከዩናይትድ ስቴትስ አልፎም ከሌሎች ሀገሮች ጋር ያገናኛል። ከአፍሪካ አየር መንገዶች ሁሉ ከሁሉም ምርጥ ተደርጎ የሚወሰደው የኢትዮጵያ አየር መንገድ ነው። ኩባንያው ወደ ጭነት ማጓጓዝ ገበያው ለመግባት የወሰደውን እርምጃም ኤክስፐርቱ ያደንቃሉ። በአሁኑ ጊዜ በዓለም ዙሪያ እጅግ ከባድ የጭነት በረራ እጥረት አለ። አየር መንገዱ በፊትም የነበሩትን የጭነት አይሮፕላኖችና ከመንገደኛ አይሮፕላኖቹም አንዳንዶቹን ወደ ጭነት በረራ ማዛወሩ አሁን ካለው ሁኔታ አኳያ ገቢ ሊያስገኝለት ይችላል። በአሁኑ ጊዜ ያለው የጭነት በረራዎች ፍላጎት ከሶስትና ከአራት ወራት በፊት ከነበረው ጋር ሲነጻጸር በስድስት እጥፍ ገደማ ጨምሯል። ስለዚህ እጥረቱ ስላለና ጭነቶችን ፈጥኖ ማጓጓዝም ስለሚያስፈልግ አየር መንገዱ ገቢ ማግኘቱን ይቀጥላል። የኢትዮጵያ አየር መንገድ ከኮሮና ቫይረስ ዓለም አቀፍ ወረርሽኝ መከሰት አስቀድሞ ከአንድ መቶ ወደሚበልጡ ሀገሮች በየዕለቱ ከሶስት መቶ ሀምሳ በላይ በረራዎችን በማካሄድ በአህጉረ አፍሪካ ተወዳዳሪ እንዳልነበረው የሚታወቅ ነው። ቆንጅትን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ወደ ትግራይ ክልል የሚገቡ ተጓዦች ለ14 ቀናት በለይቶ ማቆያ እንዲቆዩ የክልሉ ምክር ቤት ውሳኔ አስተላለፈ። ምክር ቤቱ በትላንትና ዕለት ባካሄደው አስቸኳይ ጉባኤ በክልሉ የኮሮና ቫይረስ ወረርሽኝን ለመከላከል ለሁለት ሳምንታት የወጣው የአስቸኳይ ጊዜ አዋጅ ለቀጣይ ስምንት ወራት እንዲቆይም ተወስኗል። ሙልጌታ ጽሑሃ ዝርዝር አለው። የትግራይ ክልል ምክር ቤት በትናንትናው ዕለት በቪዲዮ ኮንፈረንስ ባካሄደው አምስተኛ ዘመን ስድስተኛ አስቸኳይ ጉባኤም ውሳኔ አስተላልፏል። ከውጭ ሀገራት ይሁን ከሌሎች የኢትዮጵያ አካባቢዎች ወደ ክልሉ የሚመጡ ተጓዦች በገቡበት አካባቢ መንግስት ባዘጋጀው ማቆያ ማዕከል ለ14 ቀናት ተለይተው እንዲቆዩ በጉባኤው ተወስነዋል። በጉባኤው ማብራሪያ የሰጡት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ከማንኛውም አካባቢ ወደ ክልሉ የሚገቡ ሰዎች ከራሳቸው ወጪ ተለይተው ብሓደጋ ካብ ደገ እዩ ዝመፅ ብዛዓብየ ዝብል ግን ትኽክል እዩ ስለዚ ተናዋ ድኒያዋ ቀዳዳት ንድሕር ዘዓብስና እየን አደጋው በዋናነት ከውጭ ነው። ድካም ብቻ ነው የሚሆነው። ወረርሽኙም የሚገባበት እድል ይከፍታል። በአውሮፕላን ይሁን በመኪና በእግር እንዲሁም የጭነት መኪና ቁጥጥር ያስፈልጋል። ያላችሁ ትክክል ነው። በኮማንድ ፖስትም አይተነዋል። የሚመጣ ማንኛውም ሰው በለይቶ ማቆያ ነው ካሁን በኋላ የሚገባው። ተመዝግበህ ተመርምረህ ሂድ፣ በምታርፍበት ቦታም ሪፖርት አድርግ ነው የነበረው ካሁን በፊት። አሁን እንደዛ መሄድ አንችልም። ጠበቅ ማለት አለበት። ከማንኛውም ቦታ የመጣ ከሰው ጋር መገናኘት የለበትም። በለይቶ ማቆያ ለአስራ አራት ቀናት መቆየት አለበት ወጪውም ራሱን የሚሸፍነው ነው ያሉት። ውሳኔው በማህበራዊ ይሆን ኢኮኖሚያዊ እንቅስቃሴዎች ላይ ተጽዕኖ እንዳለው እናውቃለን ነገር ግን የህዝብ ድህንነት መጠበቅ ስላለብን ነው ውሳኔው የተላለፈው ብለዋል ዶክተር ደብረ ጽዮን ከተለያዩ አካባቢዎች ወደ ትግራይ የሚገቡ ተጓዦች ለ14 ቀናት ተለይተው እንዲቆዩ የማድረግ ሂደት ከቀጣይ እሁድ ይጀመራል ተብሏል በትግራይ ውስጥ ከአንድ አካባቢ ወደ አንድ አካባቢ የሚደረግ እንቅስቃሴ መከልከሉን ተከትሎ አርሶ አደሮች ምርቶቻቸውን ወደ ከተሞች ለማቅረብ በተደራጀ መንገድ ወደ ገበያ ይቀርባል ብለዋል ዶክተር ደብረ ጽዮን። ይህ ወረርሽኝ ለመከላከል በሚደረግ እንቅስቃሴ የግል ጥቅማቸው በማስቀደም በአቋራጭ ለመበልጸግ የሚፈልጉ ነጋዴዎች ጠላቶች ናቸው ያሉት ዶክተር ደብረ ጽዮን በክፉ ጊዜ ህዝብ የካዱ ብለን ስማቸው ለህዝብ ይፋ እናደርጋለን ብለዋል። ይህ የሚፈጽሙ ሰዎች ከስራቸው እንዲቆጠቡም አሳስበዋል። በትግራይ ክልል የጸደቀው የአስቸኳይ ጊዜ አዋጅ በፌዴራል መንግስት ከወጣው አዋጅ ጋር አይጋጭም ወይ ተብለው ለተነሳው ጥያቄ የክልሉ ፍትህ ቢሮ ኃላፊ አቶ አማኔል አሰፋ በህገ መንግስት መሰረት የክልልና የፌዴራል ስልጣን በግልጽ ስለተቀመጠ አይጋጭም ብለዋል። ምግጫው የውሉን ሕገ መንግስታዊ ስልጣንና እዩ ኣብ ክልልና ዘሎ ሓደጋ መንግስት ኣለዎ ዝኽልል እዚ ተወከልቲ ኣለዎ ብዝለዓለ ደረጃ ክወስን ይኽእል እዩ ግን ተስማሚ ስለዝካለ የሚጋጭ ነገር የለውም። ህገ መንግስታዊ ስልጣናችን ነው። ይህንን ክልል መንግስት አለው፣ ህዝብም ወኪሎች አሉት። በከፍተኛ ደረጃም መወሰን ይችላል። ግን ተስማምተህ መሄድ ይቻላል። በሚወጣው የፌዴራል ህግ ሽፋን በተሰጣቸው በሱ መሄድ ይቻላል። ሽፋን ባልተሰጣቸው ጉዳይ ደግሞ በክልሉ በሚወጣው ህግ አስማምተን መሄድ ይቻላል። ሆኖም የፌዴራሉ አዋጅ ግልጽ አይደለም። ለኮሮና መከላከል ብቻ የወጣም አይመስልም። በቀጣይ ሂደት የምናየው ነው የሚሆነው። ስለዚህ የትኛው አዋጅ ነው የምናስከብረው? የሚል የሚጋጫ አይደለም። በህገ መንግስቱ የክልልና የፌዴራል መንግስት ስልጣኖች ተለይተው ተቀምጠዋል። የፌዴራል መንግስት የክልል መንግስት ስልጣን እንዲያከብር፣ ክልሎችም የፌዴራል መንግስት ስልጣን እንዲያከብሩ ግዴታቸው አስቀምጠዋል። የአንድ ክልል ከፍተኛ የመወሰን ጉዳይ የክልሉ መሆኑም ተቀምጧል። ስለዚህ ለህዝባችን መልካም ጤንነት ብለን የምናወጣው አስቸኳይ ጊዜ አዋጅ ህገ መንግስታዊ ስልጣን ያለው ችግር ሊያደርስበት የሚችል አካል የለም ነው ያሉት። በትናንትናው እለት በተካሄደው አስቸኳይ ጉባኤም የአዋጁ ህጋዊ አፈጻጸም የሚከታተሉ የመርማሪ ቦርድ አባላትም ተሰይመዋል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በምስራቃዊ የአማራ ዞኖች በደቡብና ሰሜን ወሎ በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የአንበጣ መንጋ መታየቱ ተገለጸ። መንጋው እድገቱን የጨረሰ በመሆኑ በሰብል ላይ የከፋ ጉዳት ባያደርስም ህዝቡን ለድንጋጤ ዳርጎታል ተብሏል። የወሎ ዘጋቢያችን መስፈን አራጌ ተከታዩን ዘገባ ልኳል። ከወራት በፊት በኢትዮጵያ የተለያዩ አካባቢዎች በስፋት ተከስቶ የነበረውን የአንበጣ መንጋ ተከትሎ ድጋሚ መንጋው ሊመጣ እንደሚችል ሙያዊ ትንበያ ተሰጥቶ ነበር። የደቡብ ወሎ ዞን ግብርና መምሪያ ኃላፊ ታደሰ ግርማ መንጋው በተወለደሬ በቃሉ ወረዳዎችና በደሴ ከተማ አካባቢ መታየቱን ተናግረዋል። በባለፈው ሁለት ጥቅምት ላይ እንደመጣው አንበጣ ብዙ ሰብል የሚያጠቃ አንበጣ አይደለም። አንበጣው የእድገት ደረጃውን የጠረሰ ተንቀሳቃሽ የሆነ አንበጣ ነው። ይህን አንበጣ እንግዲህ በተቻለ መጠን መዋቅሮቻችንን አንቀሳቅሰን ከአካባቢው የማባረርና ላይ መጨፍጨፍ ስራ እየተሰራ ነው ያለው። አሁን ወቅቱ ደግሞ የዚህ የኮሮና ቫይረስ ወረርሽ ያለበት ታይም ስለነበረ ህዝቡም ደግሞ በአንድ የመውጣት ሁኔታዎች እንዳይኖሩ፣ አርሶአደሩ በያለበት በተናጠል በሰፈር ላይ ሆኖ የማባረር ስራ እንዲሰራ እየተደረገ ነው ያለው። የአንበጣ መንጋውን ማስወገድ ወይም ከአካባቢው ማራቅ ካልተቻለ እንቁላል ሊጥልና ሰብልና እጽዋት አውዳሚ ዝርያውን ሊተካ እንደሚችል አቶ ታደሰ ያብራራሉ። የአንበጣ ሊያደርግ የሚችለው ምናልባት ምስ ሁኔታ ካገኘ እንቁላል የመጣል ሁኔታዎች ሊኖሩ ይችላሉ። ይሄን እንቁላል እንዳይጥል ነው ስራ እየሰራ ነው ያለ ነው ነውን አካባቢውን በባህሪው እንቁላል ለመጣል ምቹ ሁኔታን ስለሌለ በረሃማም ስላልሆነ በዚያ መንገድ የሚሄድ ነውና በቅርቡ ሊጠፋ የሚችል እድገት ደረጃውን የጨረሻ አንበጣ ነው። አንበጣውን ለመከላከል አስፈላጊው ዝግጅት መደረጉን ከመምሪያው የደረሰን መረጃ ያመለክታል። በአንጻሩ በኦሮሞ ብሔረሰብ አስተዳደር ዞን የተከሰተው አንበጣ ከፍተኛ መሆን ብቻ ሳይሆን የተደራጀ መረጃ ባይገኝም በሰብልና ና በግጦሽ ሳር ላይ መጠነኛ ጉዳት ያደረሰ ነው ተብሏል። የዞኑ ምክትል አስተዳዳሪ እብሬ ከበደ ከትናንት በስቲያ ቀጥታ ከሚሴ ከተማው ነው የገባው የከተማውን ሰማዩን ሸፍኖ የፀሐይ ጨረር እራሱ መሬት አያገኝም ነበረ፣ ከብዛቱ የተነሳ ከዛ አሞራው ምኑም ሰውም እንትን ሲለው ደግሞ እንደገና ደዋጨፋ በርከት ያሉ ቀበሌዎችና ያዘ። ከዛም እንደዙ ሲነካኩት ከፊል ወደ ሰሜን ሸዋ ገባ፣ ከፊል ደግሞ አርጡማ ፍርሲ ወረዳና ጂሌ እየተንቀሳቀሰ ነው ያለው። እስካሁን የተደራጀ እና በትክክል በጥናት የተመረኮዘን እንትን ባይሮ ነው ባለን ክትትል የብላጊና የመስኖ ሰብል ላይ እንደ ማሾ የመሳሰሉት ሂሳብ እና ግጦሽ ላይ ጉዳት አድርሷል። ባደረበት የመብላት ካፓሲቲው ከፍተኛ ስለሆነ የሚያደርሰው ጉዳት ትልቅ ነው። እድገቱን የጨረሰ ስለሆነ ከዚህ በኋላ እንቁላል ይጥላል የሚል ነበረ የደረሰን መረጃ ና እንዴት ይጥላል ግን፣ አብዛኛው ገና ሶታ ገና ህጻን ነው። ማቹር አላደረገም። ገና በጣም በራሪ ነው። የተለያየ መንጋ ዝርያ ነው የመጣው እና አንድ አይነት መንጋ አይደለም። እና የተለያየ ደረጃ ነው ያለው። እኛም አሁን ትልቁ ስጋታችን አሁን ማሳ ላይ አርፎ እንቁላል ጥሎ ካለፈ ማቹር ያደረገው ለመ ስራችን እንቅፋት ይሆናል ነው። ሁለተኛ ደግሞ አሁን ባለንበት ደረጃ ራሱ የመስኖና የብላጊ ሰብሎቻችንን ያጠፋል ነው፣ እያጠፋም ነው በተጨባጭ ቀበሌዎቹ ይታወቃሉ። አሁን ጉዳት በጣም ደርሶባቸዋል የምትሏቸው። ከዞንና ከወረዳ አደራጅተን ነው በጥናት የምናረጋግጠው። ይህን ያረፈባቸው ቀበሌዎች በየጊዜው ለክልል ሪፖርት እያደረግን ነው። ከባቲ ወረዳ ቡርቃ፣ ጨለለቃ፣ ዳመቶ፣ ታመልካ የሚበሉ ቀበሌዎች ላይ አርፎ ነው ወደዚህ የመጣው። ደዋ ጨፋ ወረዳ ደግሞ ገርቢ ሸክላ ሲትር ቶቼ ቀሎ ቀበሌዎች ላይ አርፏል። በተመሳሳይ ሁኔታ በሰሜን ሸዋ ዞን የተከሰተው የአንበጣ መንጋ በማሾ ሰብልና በሽንኩርት ላይ ለጊዜው መጠኑ ያልታወቀ ጉዳት ማድረሱን የዞኑ ግብርና መምሪያ ኃላፊ መሰረት ኃይሌ ለአሜሪካ ድምፅ ሬዲዮ አስታውቀዋል። በሃያ ዘጠኝ ይፋት ቀጠና ከኤፍራታ ጀምሮ ኤፍራታ እንደውም ወደ አስራ ስምንት ቀበሌዎች ሸዋሮቢት ላይ ጣር ማበርቶች ቀበሌዎች አካባቢና እንደዚሁ አምኮበር ሁለት ቀበሌ ላይ በስፋት ነበር። በጣም ግሪሳ ነው ብቻ መልክ ያለው ነው። እንቁላል ለመጣል አካባቢ ነው የሚመስለው ና በጣም አሰር የነበረ ና ረሳውን አስደንጋጭ የነበረ ነው። በተለይ ከኮሮና ቫይረስ ጋር ተያይዞ ይሄ ደግሞ ሲከሰት ትንሽ አስደንጋጭ ነበረ። በእርግጥ ከዚህ በፊትም ተከስቶ በምን አግባብ መከላከል እንዳለባቸው ግንዛቤ ስለነበራቸው የሚል ኢሚዲትሊ የከተማውም ማህበረሰብ አርሶ አደሩ ባለው ባህላዊ ሳያርፍ ለማድረግ ጥረት አርገዋል። ባረፈበት የመብላትም ዝንባሌ ነበረው። ለምሳሌ አርማበራ አካባቢ ማሾ ላይ ቀወትም አካባቢ እንደዚህ ሽንኩርት ላይ የማረፍ እና የመብላት ዝንባሌ ነበረው። እንግዲህ ቆይታ ስላልነበረው ብቻ ነው ጉዳት ብዙ አደረሰ እና ወዲያው ያው የንፋስን አቅጣጫ ተከትሎ ወደ ኦሮሚያ ና ወሎ አቅጣጫ የሄደበት አለ። አሁን ደግሞ ሁለት ወረዳዎች ላይ መንዝማማና ግሽ አካባቢ እንደዚሁ የተወሰነ ፓርት ታይቷል የሚል መረጃ አለን። ዛሬ የአንበጣ መንጋው በሰሜን ወሎ ቆቦ አካባቢ መታየቱን ከስፍራው መረጃውን ያደረሱኝ ግለሰብ ጠቁመውኛል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከዳሴ ኮቪድ-19 ዓለም አቀፍ ወረርሽኝን ለመቆጣጠር የከበደ ጥረት እያደረጉ ያሉት ሀገሮች በተለይ በጽኑ ለታመሙ ሕሙማን አስፈላጊ የሆኑትን የመተንፈሻ አጋዥ መሳሪያዎች ወይም ቬንትሌተሮችን ጨምሮ ለጽኑ ህክምና የሚያስፈልጉ መሳሪያዎችን ለመግዛት እየተሯሯጡ ናቸው። አፍሪካ ውስጥ ቫይረሱ እየተዛመተ ባለበት ፍጥነት እነዚህን የአጣዳፊ ህመሟን ህክምና መሳሪያዎችን መግዛትም ሆነ ነርሶችን ማሰልጠን አልተቻለም። ስለዚህም የኬንያ ሐኪሞች ከዚህ አስቸጋሪ ሁኔታ ለመውጣት በውጭ ሀገሮች ካሉ የሙያ ባልደረቦቻቸው ተሞክሮ ለመቅሰም ጥረት እያደረጉ ናቸው። አፕሪል ከናይሮቢ ተከታዩን ዘግባለች። ቆንጅታዬ ታቀርበዋለች። በዚህ ዓለም አቀፍ የኮሮና ወረርሽኝ ወቅት በመላው ዓለም የተደቀነውን አስጨናቂ የሞት ሽረት ጥያቄ የኬንያ ናይሮቢ አጋካን ዩኒቨርሲቲ ሆስፒታል የአነስቴዥያ ባለሙያና ፕሮፌሰር የሆኑት ዶክተር ዋንጋሪ ዋዌሬ ሲካ ለአመታት ሲገጥማቸው የኖረ ጥያቄ ነው። የትኞቹን ህሙማን የስትንፋስ አጋዥ መሳሪያ ቬንትሌተርና፣ ሌሎችም መሳሪያዎች ያሉት የጽኑ ህሙማን ሕክምና ክፍል እናስገባቸው፣ የትኞቹ ይቅሩ ለሚለው ከባድና ፈታኝ ጥያቄ እንግዳ አይደሉምና ዋዌሮሲካ እንደ አንስቴዥያ ባለሙያና ፕሮፌሰርነታቸው በሀገራቸው በኬንያ የጽኑ ህሙማን ሕክምናን በተመለከተ ስነ ምግባሩን የጠበቀ ስርዓት በማዋቀር ተግባር ግንባር ቀደም ተሳታፊ ሆነው የቆዩ ባለሙያ ናቸው። የኮቪድ-19 ህሙማን አጣዳፊ ህክምናን በተመለከተ ከተለመደው የተለየ ግልጽ የታካሚ ቅደም ተከተል ስርዓት ማዘጋጀት እንደሚያስፈልግ ይመክራሉ። በዓለም ዙሪያ ባሉ አንዳንድ ተቋማት በኮሮና ቫይረስ የተጠቁ ህሙማን ሲሄዱ የመትረፍ ተስፋ የሌላቸውን አንዳንዶቹን ጥብቅ ህክምና ክትትል ክፍል አይሲዩ የማያስገቡበት ሁኔታ መኖርንም ገልጸዋል። ኬንያ እስካሁን 180 ገደማ በኮሮና ቫይረስ የተጠቁ ሰዎች እንዳሏት ይፋ አድርጋለች። ዓለም አቀፉን ይፋ አድርጋለች። የዓለም አቀፉን ወረርሽኝ ይዞታ በሚከታተለው በጆንስ ሆፕኪንስ ዩኒቨርሲቲ ወቅታዊ መረጃ መሰረትም እስካሁን ስድስት ህሙማን ሞተዋል። የዓለም የጤና ድርጅት በቀረጸው የህክምና አሰጣጥ ምክረ ሀሳብ መሰረት በቫይረሱ ከሚያዙ ሰዎች መካከል ከጠቅላላው 14 ከመቶ ሆስፒታል ተኝተው መታከም ያለባቸው ናቸው። የኦክስጅን ድጋፍም የሚሹ ናቸው። ታዲያ ምንም እንኳን ጥብቅ የሕክምና ክትትል ክፍል አይሲዩ መግባት ያለባቸው አምስት ከመቶ ብቻ ቢሆኑም የብዙዎቹ የአፍሪካ ሀገሮች ሆስፒታሎች የጥብቅ ሕክምና ክትትል ክፍሎች ከአቅም በላይ ተጨናንቀዋል። የኬንያ የጤና ጥበቃ ፌዴሬሽን እና የአጣዳፊ ሕክምና ባለሙያዎች ማህበር በተገኙ መረጃዎች መሰረት ኬንያ 518 የጥብቅ ሕክምና ክፍል ልዩ መኝታዎች አሏት። በተሟላ ሁኔታ በትክክል የሚሰሩት ሁሉም ባይሆኑም። በቅርቡ የዩጋንዳው ማካሬሬ ዩኒቨርሲቲ ባካሄደው ጥናት መሰረት ደግሞ ደግሞ 24 የአይሲዩ አልጋዎችና አራት ብቻ የህሙማን የመተንፈስ አጋዥ መሳሪያ ቬንቲሌተሮች አሏት። ኬንያ ያላት የጽኑ ህመምተኞች መኝታዎች ሁሉም ጥቅም ላይ እየዋሉም አይደሉም። ምክንያቱም በናይሮቢ ኬንያታ ብሔራዊ ሆስፒታል የአነስቴዥያ ሐኪም የሆኑት ቶማስ ቺክዌ ሲያስረዱ በየክፍለ ግዛቱ የጽኑ ህሙማን ክትትል ክፍሎቻቸውን በቅርቡ ባስፋፉ ሆስፒታሎችም ጭምር ባለሙያ ባለመኖራቸው ነው ብለዋል። እንዳሁኑ አይነት ዓለም አቀፍ ወረርሽኝ ሲመጣ አሉ ዶክተር ቶማስ ቺክዌ፣ የጽኑ ህሙማን ህክምና ልዩ ባለሙያዎች አስፈላጊነት በድንገት ያጣድፋል ያን ጊዜ ደግሞ ባለሙያዎቹን በአንድ ሌሊት አሰልጥኖ ማደር አይቻልም። የረጅም ጊዜ ስልጠና አግኝተው ቀደም ብለው የህክምና ስርዓት ውስጥ የተካተቱ መሆን አለባቸው ብለዋል። ዶክተር ዋዌ ሩሲካ በስራ አስፈጻሚ ቦርድ አባልነት የሚሳተፉበት የኬንያ የጽኑ ህሙማን ህክምና ባለሙያዎች ማህበር ታዲያ በሌሎች ሀገሮች ከሚገኙ የህክምና ተቋማት የልዩ ህክምና ባለሙያዎችን ልምድ በመቅሰም የሀገሪቱ ሐኪሞች የሚከተሉትን መምሪያ ለመቅረጽ ሲሞክር ቆይተዋል። ዶክተር ዋዌሬ ሲካ ኮቪድ-19 ወረርሽኝ በኬንያ እነዚህ ልዩ የህክምና ባለሙያዎች በአንገብጋቢነት የሚያስፈልጉ መሆናቸውን አጉልቶ ያሳያል ብለው ተስፋ አድርገዋል። ከኬንያ ወደ ሌሎች የአፍሪካ ሀገሮች ዜና ስንዞር ዛሬ ለመጀመሪያ ጊዜ ኮሮና ቫይረስ ወረርሽኝን አስመልክተው ንግግር ያደረጉት የደቡብ ሱዳን ፕሬዚደንት ሳልቫኪር በሀገሪቱ ሶስት የቫይረሱ ተያያዦች መገኘታቸውን አረጋግጠዋል። ሶስቱም ከሌላ ሀገር የገቡ ናቸው ነው ያሉት። በናይጄሪያ ደግሞ በአፍሪካ በሀብት ብዛት አንደኝነቱን የያዙት ባለጸጋ አሊ ኮዳንጎቴ በትውልድ ከተማቸው በካኖ ለኮሮና ቫይረስ ተጠቂዎች ለይቶ ማቆያ የሚውሉ አምስት መቶ አልጋዎች ያሉት ማዕከል መገንባታቸው ተዘግበዋል። የዜና ና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ቆንጅታዬ እናመሰግናለን። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በአስራ ዘጠኝ ና በሀያ አምስት ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ ታብሌቶች ና መሰል መሳሪያዎቻችሁ የቪዮኤን በነጻጭ ናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ወደ ተከታዩ ዘገባ እንለፍ። ባለፉት 24 ሰዓታት የላብራቶሪ ምርመራ ከተደረገላቸው አራት መቶ አርባ ሁለት ሰዎች መካከል ዘጠኙ የኮሮና ቫይረስ እንደተገኘባቸው ተረጋገጠ። ይህ የዛሬው ቁጥርም በኢትዮጵያ ቫይረሱ የተገኘባቸው ሰዎችን ቁጥር ወደ ስልሳ አምስት ከፍ እንዲል አድርጎታል ዛሬ ለአሜሪካ ድምጽ ማብራሪያ የሰጡት የጤና ሚኒስቴር የኮሚኒኬሽንስ ኃላፊ ዶክተር ተገኔ ረጋሳ ቫይረሱ ኢትዮጵያ ውስጥ በተገኘ ጊዜ አንድ ላብራቶሪ ብቻ እንደነበርና በአሁኑ ሰዓት ግን ለምርምር የሚያስፈልጉ አስፈላጊ መሳሪያዎች የተሟሉለት አስር ላብራቶሪ መዘጋጀቱን ተናግረዋል መንግስት ቁጥሩን የበለጠ ለማሳደግ እየሰራ መሆኑንም ገልጸዋል። ዶክተር ተገኔን ያነጋገራቸው ሙክታር ጀማል ተከታዩን ዘገባ አድርሶናል። በአዲስ አበባ ላይ አንድ ለየት ያለ እቅድ ይዘን ወደ ትግበራ እየተገባ ያለው ነገር ቤት ለቤት ጤና ባለሙያዎችን ያካተተ የፀጥታውንም ሌሎችንም ያካተተ ቲም ተዋቅሮ ወደ መቶ ሀያ አካባቢ ወረዳዎች ነው ያሉት በሁሉም ወረዳዎች ላይ አምስት አምስት ቲም ያካተተ ይሄንን ስራ የሚያከናውኑ ባለሙያዎች ተዋቅሯል። ይህ እንግዲህ ትልቅ ውጤት ያመጣል ብለን እናስባለን። በተለይም በሁሉም ክፍለ ከተማዎች ላይ ደግሞ አራሪት የራፒድ ሪስፖንስ ቲም የሚባለው ተዋቅሯል። ከዚህ በፊት ጠረጠርና መለየት ወይም ደግሞ ወደ ጤና ተቋም ፈልኮ ምርመራ የተደራጁ እንደዚህ የተቋቋሙ ላቦራቶሪዎች ጭምር ሳምፕል በመውሰድ የሚለይበት ሁኔታ እና ይህንን የሚከታተል ተዋቅሯል። ወደዚህም ስራ ልንገባ ነው። ያህ ነው። ይሄ እንግዲህ ትልቅ ለውጥ ያመጣል ብለን እንጠብቃለን። አዲስ አበባውን ደግሞ እያየን ወደ ክልሎችን ለማስፋት እቅዳለን። አሁን ለመጀመሪያ ጊዜ በአዲስ አበባ የቤት ለቤት ምርመራ ወይም ደግሞ በቅኝት ዘመቻ የምታደርጉት በከፊል ነው ወይ በጠቅላላ ነው? ለማዳረስ የታሰበው ስንት ሰዎችንስ ይደርሳሉ ተብሎ ነው የተጠበቀው? አጠቃላይ ሁሉንም ለመድረስ ነው ያሰብነው። እንግዲህ ምን ያህል ሰው ጋር ይደረሳል የትኛውን አካባቢ ነው የትኛውን የህብረተሰብ ክፍል ነው የሚለው እየተጠና እና እየተለየ ያለ ይሹ ስለሆነ እሱ ሲያልቅ ልንነግራቸው እንችላለን። ኢትዮጵያ በመጀመሪያ ጊዜ የኮቪድ አስራ ዘጠኝ ናሙናዎችን ለመመርመር ደቡብ አፍሪካ ትልክ ነበር። ከዚያ ደግሞ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ያለ ላቦራቶሪ ሀገር ውስጥ መመርመር ጀመረ። ክልሎችም ይህን ስራ እያስፋፉ መምጣታቸው ነው እየታየ ያለው። በአጠቃላይ አሁን ኢትዮጵያ በቀን ምን ያህል መመርመር ትችላለች ማለት ነው? አዎ ይሄ በጣም ትልቅ ነው። ይሄን በማስፋት አዲስ አበባ ላይ አሁን ሶስት ደርሰዋል። አዲስ አበባ ላይ ሚቻትና በቀን ወደ አምስት መቶ በላይ ናሙናዎችን የመለየት የመመርመር አቅም እንዲኖረን አድርጓል። ይሄ ትልቅ ነው። ከዛ በተጨማሪም ደግሞ ወደ ክልሎችም የማስፋት ትግራይ ክልል ጀምረዋል። ኦሮሚያም አዳማ ላይ ስራ ጀምረዋል። ዛሬ ወይ ደግሞ የሚጀምር አሮማያም ዝግጅቱን በሙሉ አጠናቅቆ ላውንች ለማድረግ እንቅስቃሴ እንዳለ ኢንፎርሜሽን አለኝ። ከዛ ኦሮሚያ ጂማ ላይም እንደዚሁ ትሬኒንግ እየተሰጠ ነው ያለው። ሌላ ደግሞ ባህር ዳር እንደዚሁ ሐዋሳም፣ አርባ ምንጭም ጎንደር፣ ጂጂጋ እነዚህ ከተሞች ላይ ይህንን የማስጀመር ስልጠናዎችና ዝግጅት የቅድመ ዝግጅት ስራዎች የተሰሩ ነው ያሉት ከስራ ባህሪያቸው አንጻር የኮሮና ቫይረስ ተጋላጭ ሊሆኑ ይችላሉ የሚባሉ ሰዎችን የመመርመሩ ሂደትን በተመለከተ በቅርብ ከኢትዮጵያ አየር መንገድ ሲነሳ የነበረ መረጃን እንዲያጠሩም እንፈልጋለን። አንዲት የኢትዮጵያ አየር መንገድ የበረራ አስተናጋጅ የሆነች የኮሮና ቫይረስ ምልክት ታይቶብኛል፣ ወደ ቤተሰቦቼ አልሄድም በማለት ግቢ ውስጥም ረጅም ጊዜ እንደቆየች እንዲመረምሯትም ጠይቃ ለረጅም ጊዜ እንዳልተመረመረች ግን ከቆየች በኋላ ቫይረሱ እንደተገኘባት ነው ሲነገር የነበረው መሰል ችግሮች ያጋጥማሉ። እንደዚህ አይነት መዘግየቶች ደግሞ ምን ያህል አደጋ ሊያስከትል ይችላል? ዶክተር ተገኔ። አዎ ከዚህ አንጻር ሙሉ በሙሉ በሚፈለገው ደረጃ ሁሉንም በመድረስ ሰብተናል ብለን አናስብም። ነገር ግን ክፍተቶች ቢኖሩም ከጊዜ ወደ ጊዜ የመመርመር አቅማችንን እያደገ ላብራቶሪዎችም እየተስፋፉ የመጣበት ሁኔታ አለ። አየር መንገዱ ያልኮ ያው ዋናውን ዲቴል ኢንፎርሜሽን በእነሱ በኩል ሊገኝት ይሻላል። ነገር ግን አይደለም ኢትዮጵያ ውስጥ ያደጉ ሀገሮችን ጭምር እንደዚህ አይነት ክፍተቶች፣ ችግሮች እንዳሉ ያው አንተን ታውቃለህ፣ ህዝቡ ያውቃል። ህዝቡ ጋም ደግሞ አንዳንድ የግንዛቤ ችግሮች አሉ። ወዴት ሊሄዱ እንደሚገቡ ራሱ አይታወቅም። ለምሳሌ በአየር መንገድ ውስጥ እንግዲህ ኢትዮጵያ አየር መንገድ ዋና ቦሌ ካልከኝ እዛ ውስጥ የመለየት ስራ ከመጀመሪያ ጀምሮ ብለን በሽታ ወደ ሀገራችን ከመግባቱ ጀምሮ የሚሰራበት ቦታ ነው። አክሰሱ አለ ማለት ነው። ያንን ለመመርመር ለመለየት የሚያስቸግር የብዙ እጥረት አለ ብዬ አላምንም። ሌሎች አካባቢዎች ላይ ሊኖር ይችላል። ከዚህ አንጻር በቅርበት በመረዳዳት መስራቱ ላይ ችግር ካለ ነው እንጂ እጥረትም የግንዛቤ ችግርም ይኖራል ብዬ አላስብም። ይሄን ፕሮሰስ ካለማወቅ አንዳንድ መዘብየቶች፣ መደናገሮች ስላሉ ይሄ በግልጽ እንዲታወቅ ጥሩ ነው ብዬ አስባለሁ። የኮሮና ቫይረስ በምርመራ የተገኘባቸው ሰዎች በአብዛኛዎቹ የውጭ አገር ጉዞ ያላቸው ሲሆኑ ሌሎቹ ደግሞ ግንኙነት ስለነበራቸው ቫይረሱ ተላልፎበታል ተብሎ በግልጽ የሚቀመጣል። እስካሁን ወይ ከሁለት ከሶስት የማያንሱ ሰዎች በምን ምክንያት በቫይረሱ እንደ ተያዙ የማይታወቁ የሚል ከዚህ ቀደም ጤና ሚኒስቴር የገለጸው ነበረ። ምን ማለት ነው? ይሄ የቫይረሱ ስርጭት ወደ ማህበረሰቡ ወርዷል ወይ ደግሞ የማህበረሰብ ወረርሽኝ ሆኗል ማለት ነው? ኢትዮጵያ ውስጥ ቢያ ውስጥ ወደ ኮሚኒቲው ገብቶ ተዛምቷል ወረርሽኙ አለ ለማለት ያስቸግራል። ገና ጣራት ያለባቸው ነገሮች አሉ። ያንን እያጣራ ነው ያለ። ነው ዋናው ነገር ግን ይሄ ሳይሆን ዋናው ነገር ሁሉም ለበሽታው ተጋላጭ ነው በሚል እና መዘናጋት የለበትም ከአሁኑኑ ግን መያዝ መቆጣጠር ይቻላል። እና ሁሉም ይሄንን ተገንዝቦ በዋናነት የራሱን ድርሻ መወጣት ነው የሚጠበቅበት። አሁን ባለው ሁኔታ ምንድን ነው ህዝቡ ማወቅ የሚኖርበት ብሎ መንግስት፣ ወይ ደግሞ ጤና ሚኒስቴር የሚያስበው ስጋት ነው ተስፋ ነው? የኮሮና ወረርሽኝን በተመለከተ ምን ማስተላለፍ ይፈልጋሉ? ንቁ መሆን ነው ያስፈልጋል። የሚተላለፉ መልዕክቶችን በደንብ መከታተል። በየቀኑ የሚለዋወጡ ነገሮች ሊኖሩ ይችላሉ። ይሄ በሽታ አዲስ ከመሆን አንጻር መረጃዎቹም አዳዲስ ነገሮች ይዞ ሊመጣ ይችላል። ከጊዜ ወደ ጊዜ እየጨመረ ነው ያለው ሌሎች ሀገሮች ላይ የሞቱም ቁጥር እየጨመረ ነው። እንዲሁም ደግሞ የሚያዙ ሰዎች ቁጥርም እየጨመረ ነው ያለው። አንዳንዶቹ ላይ ደግሞ በጣም መቆጣጠር የቻሉ አሉ። በደንብ ተክተን ከሰራን እና በተናበበ መልኩ የሚመለከተው ባለድርሻ አካላት እና ህብረተሰቡ ንቁ ሆኖ የሚተላለፉ መልእክቶችን እና ማድረግ የሚገቡ ጥንቃቄዎችን ካደረግን ይህንን በሽታ መቆጣጠር ይቻላል። ተቆጣጥሮ እየተቆጣጠሩ ያሉና ከዛ መማር የሚችልባቸው ሀገሮችም አሉ። ከህብረተሰባችን ይጠበቃል ይሄ የህይወት ጉዳይ ስለሆነ ሁሉም በንቃት ተግባራዊ እንዲያደርግና የድርሻውን እንዲወጣ ነው ማስተላለፍ የሚፈልገው። በሌላ መልኩ ግን ብዙ መደናገጥም አያስፈልግም። ዶክተር ተገኔ ረጋሳ የኢትዮጵያ ጤና ሚኒስቴር ቃል አቀባይ፣ ከእኛ ጋር ስለቆዩ በአሜሪካን ድምፅ አድማጮች ስም እናመሰግኖታለን። እኔም አመሰግናለሁ። ሙክታርን ለዘገባው እናመሰግናለን። ስልክ ቁጥራችንን እናስታውሳችሁ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ አራት የውስጥ መስመር አስራ አራት ብላችሁ ደውላችሁ መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው። ተጠቀሙ አስተያየታችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብ እና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያ ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኖ ወደ ተከታዩ ዝግጅት እንለፍ። የኮሮና ቫይረስ ወረርሽኝን ለመግታት ከተወሰነው የአካላዊ መራራቅ ቅድመ ማስጠንቀቂያ ውሳኔ ጋር በተያያዘ የዕለት ጉርሳቸውን መሸፈን ላልቻሉ የባህር ዳር ከተማ ነዋሪዎች ድጋፍ እየተደረገ መሆኑን የኮሮና ቫይረስ ቅድመ መከላከል ግብረ ኃይል ኮሚቴ ገለጸ። የኮሚቴው አስተባባሪ አቶ ሙልጌታ ቢያዝን እስካሁን ከሁለት ሚሊዮን ብር በላይ መሰብሰቡን ተናግረዋል። በየቀኑም ህብረተሰቡ ምግብ እያዋጣ ልገሳ በማድረጉ በጎዳና ላይ ለነበሩ ዜጎች ምገባ እየተከናወነ መሆኑን ተናግረዋል። በከተማዋ ያሉ በበጎ ፈቃድ አገልግሎት የተሳተፉ ወጣቶችም ቤት ለቤት እየዞሩ ለጎዳና ተዳዳሪዎች ለዕለት የሚሆን ምግብ ከነዋሪዎች እየሰበሰቡ ይገኛሉ። የከተማ አስተዳደሩም እጅግ በጣም በከፋ ድህነት ውስጥ ለሚኖሩ የቤት ለቤት የምገባ እርዳታ ማከፋፈል መጀመሩን አስታውቋል። አስቴር ምስጋናው ዝርዝሩን ከባህር ዳር አድርሳናለች። የኮሮና ቫይረስ ስርጭትን ለመከላከል የተጣለውን የትራንስፖርት እገዳ ተከትሎ ባህር ዳር የወትሮ አይደለችም። እንቅስቃሴዎች ቆመዋል። አብዛኛው ነዋሪም ከቤት አይወጣም። ሁኔታው በተለይ የየዕለት ጉርሳቸውን ለማግኘት በየቀውን መውጣት ግድ የሚላቸው ወገኖች ላይ ከፍተኛ ጫና አሳድሯል። የባህር ዳር ከተማ በጎ ፈቃደኛ ወጣቶች እንቅስቃሴ የጀመሩትም በእነዚህ ወገኖች ላይ ያለውን ጫና ለመቀነስ ነው ነው ነው ገንዘብ ቢሆን ትንሽ ትንሽ ነገር ወጣት ቃለ ሕይወት ማሞና ጓደኞቹ በባህር ዳር ከተማ ቀበሌ 16 ነዋሪዎች ናቸው። ወጣቶቹ በተጣለው የእንቅስቃሴ እገዳ ምክንያት የዕለት ጉርሳቸውን ላጡ ወገኖች በበጎ ፈቃደኝነት ተነሳስተው በየመንደሩ እየዞሩ እርዳታ ያሰባሰባሉ። እናመሰግናለን ጓደኞቼ ጋር በፍቃደኝነት ተነስተን የተቻለንን ምግብ ለመመገብ አስበን እየተንቀሳቀስን እንገኛለን። በዚህ በበሽታው ምክንያት ጎዳና ላይ የነበሩትን ራሳቸውን መመገብ የማይችሉትን ልጆች ወደ መንግስት፣ ወደ ተለያዩ ተቋማት ስላስገባቸው እነሱን ምግብ ለመመገብ አስበን እየተንቀሳቀስን እንደዛ ነው የምናደርገው። በእያንዳንዱ ሰው ቤት እየገባን እንጀራም፣ ሽሮም፣ በርበሬ፣ በገንዘብ ቢሆን የቻለውን ያክል እንዲረዳን ነው እያደረግን ያለ ነው። የሰውም አቀባበል በጣም ጥሩ ነው። ካኔክ ትምህርት ቤት አካባቢ እዛው ጣና ውስጥ ያሉ የጎዳና ተዳዳሪ ወጣቶች አሉ። እነሱን ለመመገብ አስበን የተነሳ ነው። እነሱን ቀጥታ ምግቡን ይዘን ሄደን ሽሮ በርበሬው ምናምን ሳንሰራ እንዲሁ ይዘነው እንሄዳለን። እንጀራውንም እንዲሁ ሰብሰብ ባርገን ይዘንደን እዛው ሰርተው እንዲበሉ ነው ናረግ ያሰብ በወጣቶቹ በኩል ያላቸውን ያካፈሉት አቶ ደሳሌን ገነቱ ይህ የዜግነት ግዴታ ነው ይላሉ። በአጠቃላይ በዓለም የመጣ በሽታ ነው በዚህ በሽታ ጠጥ እንዳይሆኑ የጎዳና ተዳዳሪዎች ብቻ ተሸክሞ ተቀምጠዋል። እነሱ ከእጅ ወዳፍ የሚሉት ነገር ስለሌለ ይሄ ነገር በሚዲያም ሲነገር ስለነበረ እንድንሰጥና ልጆችን እንድንታደጋቸው ለማድረግ ያለ የባህር ዳር ከተማ ነዋሪዎች ለዚህ በጎ ተግባር ግንባር ቀደም ሆነው እየተሳተፉ እንደሆነና ከሁለት ሚሊዮን ብር በላይ መሰብሰቡን የሚናገሩት ደግሞ የኮሮና ቫይረስ ቅድመ መከላከል ግብረ ኃይል ኮሚቴ ሰብሳቢ አቶ ሙሉጌታ በያዝን ናቸው። ጎዳና ተዳዳሪዎችን ቅድሚያ ፈርት ቤቶች እንዲገቡ ተነ የተደረገው ድስቶችን በየቦታው እንዲገዙ አደረገ። ከዛ በኋላ ህዝቡ የተለያየ አስተዋጽኦ እያደረገ በአይነትም በብር እያመጣ አንድ ማዕከል ሙሉ አለም አዳራሽ ላይ ተዘጋጅተው ህዝቡ የሚያመጣውን በአግባቡ እያሰራጨ ነው። አሁን ህዝብ እየቀለብ ነው ያለነው። ሰርተው ራሱ ምግቡን የሚሰጧቸው በጎ ፈቃደኞች ወጣቶች ናቸው። ወደ ሁለት ነጥብ ሶስት ወደ ሁለት ነጥብ አራት ሚሊዮን ሊሆን ወደ አካውንታችን እንደገባ አይቻለሁ። ኔጋ ስለሆነ የሚመጣው የገባውንትን ሰው አሁንም ያለውን ልክ በአይነትም ቢሆን በገንዘብ ቢሆን ያለውን ነገር እንዲረዳ ነው ማስተላለፈው። ይህ በእንዲህ እንዳለ የባህር ዳር ከተማ አስተዳደር ለመሰረታዊ ፍጆታ የሚሆኑ ምግቦችን ቤት ለቤት እየዞረ መሸጥ ጀምሯል። የባህር ዳር ከተማ አስተዳደር ተቀዳሚ ከንቲባ ዶክተር መሀሪ ታደሰ አገልግሎቱ ሰው ከቤት እንዳይወጣ ያግዘዋል ብለዋል። በየሰፈሩ በየመንደሩ የገንዘብ አቅም ኖሮት የምግብ አቅርቦት የሌለው ሰው አለ። ስለዚህ ከዛሬ ጀምሮ ድንች፣ ሽንኩርት፣ ቲማቲም፣ ጥቅል ጎመን አሪያ እንኳን ሳይቀር በየሰፈሩ ለማከፋፈል መንገድ ጀምረናል። አንድ የምሰጠው ምክር ምንድን ነው ግን፣ እነዚህ ሰዎች ሲመጡ እጅብ ብለን ከቤታችን እንዳንወጣ። ምክንያቱም በቤት የመቆየታችን አላማ ዋና ግቡ ማህበራዊ መራራቅን ለመፍጠር ነው። ይሁን እንጂ በየመንደሩ ለመግዛት የወጣው ሰው እርስ በርስ ሲጋፋ ተመልክተናል። ወጣት ቢኒያም ወርቁ በየመንደሩ መሸጡ መልካም ቢሆንም ሰው የሚገዛው ግን ማህበራዊ ርቀቱን ጠብቆ አለመሆኑን ይናገራል። ከሰራተኞች ሳንዘጋጅ ነው ገበያ ሄደን እንኳን አልገዛም። ሱቅ ላይ ያለውን ነገር ገዛ። ግን በሰፈር መምጣቱ ለኛ አድቫንቴጅ አለ እና ወደ ያው የምፈልገውን ነገር ለመግዛት እዚህ ጋር ቁመናል ተሰልፈን ያለ ነው። ሰው ግን ብዙ ነው። ፍራቻ ብቻ ነው ያለው እንጂ ተቀራርበን ያለ ግን ያው ፍራቻ ብቻ። የከተማ አስተዳደሩ በከተማ ውስጥ አስራ ሁለት ሺህ ለሚጠጉ የደሃደሃ ዜጎች የምግብ እርዳታ እያደረገ መሆኑንም ከንቲባው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴን ውስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። በተከታዩ ዘገባችን ደግሞ ከባህር ዳር ወደ ሐዋሳ እንሄዳለን። የኮቪድ-19 ወረርሽኝ በዜጎች የተቀናጀ ጥረት እንጂ በተወሰኑ አካላት የሚገታ ለመሆኑን ዛሬ በሐዋሳ ከተማ ጎዳናዎች በእግራቸው እየተዘዋወሩ ግንዛቤ ሲያስጨብጡ የታዩ የሐዋሳ ከተማ አስተዳደር የጤና ባለሙያዎች ተናገሩ። በሌላ በኩል በከተማው ተዘዋውረው ቅስቀሳ ያደረጉት የከተማው ከንቲባ አቶ ጥራቱ በየነ በገበያዎች ላይ ገደብ ቢጣልም የሕዝቡ እንቅስቃሴ አሁንም በአስጊ ደረጃ ላይ መሆኑን ገልጸዋል። የአዋሳው ዘጋቢያችን ዮናታን ዘብዲዎስ ዝርዝር አለው። በአዋሳ ከተማ አስተዳደር ስር የሚገኙ የአዳሬ አጠቃላይ ሆስፒታል እና ሌሎች አራት የጤና ጠባበቅ ጣቢያዎች ውስጥ የሚገኙ የጤና ባለሙያዎች ዛሬ ከጠዋት ጀምሮ በሐዋሳ ጎዳናዎች ላይ በመዘዋወር ወረርሽኙን ለመከላከል የህብረተሰቡ ማድረግ ስላለባቸው ጥንቃቄዎች መልእክት አስተላልፏል። እኛ የጤና ባለሙያዎች ለእናንተ ደህንነት ሲባል በህክምና ተቋም እንሰነብታለን፣ እናንተ ራሳችሁን በመጠበቅ ትብብራችሁን አሳዩን ብለዋል። የኮቪድ-19 ወረርሽኝ በዜጎች የተቀናጀ ጥረት እንጂ በተወሰነ አካላት የሚገታ ባለመሆኑ የሁሉም ዜጎች ርብርብ እንደሚጠይቅ ተናግረው ለህዝቡ ደህንነትና ጤንነት እንዲሁም ለሙያቸው የሚከፍለውን መስዋዕትነት ሁሉ ለመክፈል መዘጋጀታቸውን አረጋግጧል። የአዳሪ አጠቃላይ ሆስፒታል ሰራተኛ ሲስተር ምርት ነሽ ገነማም እኛ ከምንሰጠው ህክምና ድጋፍ ባለፈ ህዝቡ ወረርሽኙን ለመከላከል በመንግስት በአለም የጤና ድርጅትና በባለሙያዎች የሚተላለፉ ምክሮችን ተግባራዊ በማድረግ ሊደርስ የሚችለውን ሰብአዊ ማህበራዊ ሁላም ኢኮኖሚያዊ ቀውስ ለመግታት ጥረት ያድርጉ ብሏል የጤና ባለሙያ ስራ ዘግተን ቤት መሆን አንችልም ግን እኛ ለእነሱ ስንል ውጭ እንዳለንና እነሱ ለእኛም ስሉ ወረርሽንም ለመግታት አስቸጋሪ ጉዳይ ካልሆነ በስተቀር ቤት እንዲቆዩ ለማስተማር እና አካላዊ ርቀትም ለማስተማር ነው። ዛሬ ወጣ ነው አይደለም ኢትዮጵያ ሀገርን ነው ዓለምን ነው አሁን እያጠቃ ያለው ይሄ በሽታና እኛ በጣም ተዘጋጅተናል። የእግዚአብሔር ፍቃድ ቢሆን ሀዋሳ እንዳይገባ እንጸልያለን። ለሀዋሳ ብቻ ሳይሆን እንደ አቶ ብሩሶ ቡላሾ የዓለም ህዝቦች ስጋት የሆነውን ወረርሽኝ ለመከላከል የከተማው የጤና ባለሙያዎች ያሳዩትን ቁርጠኝነት አድንቀዋል። ዳሩ ግን ባለሙያዎች ቁርጠኝነት ህብረተሰቡ የተነገሩትን ጥንቃቄዎች በመፈጸም ካልደገፈው በስተቀር ተጨባጭ ውጤት እንደማይኖረውም ተናግሯል። በሀዋሳ ከተማ የኮቪድ-19 ወረርሽኝ አልገባም ማለት እንደማይቻል የተናገሩት የማህፀንና የጽንስ ሐኪም ዶክተር ገላጋይ ዘውዴን በዛሬ እለት የእግር ጉዞ ያደረጉበትን ዓላማ ተናግሯል። መከላከሉ ላይ ለመስራት አንዳንድ ነገሮችን ለማህበረሰቡ ለማሳወቅ ነው ዛሬ የእግር ጉዞ ያደረግ ነው። አንደኛው የፊዚካል ዲስታንስ የሚባለው ነው። ሁለተኛው ምንድን ነው? እጅን ቶሎ ቶሎ መታጠብ። እጅን መታጠብ ሲባል ልክ እንደ ድሮ መታጠብ ሳይሆን በደንብ ሳሙና፣ ቢያንስ ቢያንስ ለ20 ሰከንድ ያክል እጅን በደንብ መጣ የሚያጠም ነው። ሁለተኛ ደግሞ ከሚስሉ ከሚያስነጥሱ ሰዎች ሲኖሩ ጥቆማ መስጠት እንዲሁም ደግሞ ራስንም ከዛ ነገር ማራቅ ያሉትን ነገሮች ለህብረተሰቡ ለማስተማር ነው ዛሬ የእግር ጉዞ ያደረግ ነው። ሀዋሳ የመዝናኛ ከተማ ነው። ከዚህ በፊት ከተለያዩ የኢትዮጵያ ክፍሎች መጥተው የሚዝናኑበት ከተማ ነው። ስቲል አንዳንዴም አሁንም በድብቅ የሚሆን ህዝቦች ከተለያየ ቦታ እየገቡ ነው። ስለዚህ በሽታው ሊኖር ይችላል ብሎ ራስን መጠበቅ፣ ራስን መከላከል ነው የሚሻለው። የሚደረጉ ጥንቃቄዎችና መከላከያ ያዝደቦች በተመለከተ ዶክተር ገላጋይ ትዝብታቸውን ገልጠዋል። የእጅ ያስተጣጥቡ በየቦታው በጎ ፈቃደኞች እጅ እያስታጠቡ ይታያል። ግን ያው በሚፈለገው መጠን ነው ወይ ሰዎች የሚታጠቡት ብለን ስናይ ብዙ ጊዜ እንደዚ አይነት ችግሮች አሉ። አንድ ላይ ተፋፍኮ እጅ የምታጠቡ ነገር ይታያል። ሆቴሎቹ አካባቢ ሰው በግሩፕ ሆኖ መጠጥ መጠጣት፣ ቡና መጠጣት አንዳንድ ችግሮች ይታያሉ። ስለዚህ እነዚህ ነገሮች ምናልባት በሽታው አልተገኘም ብለን የምንዘናጋ ካለ እሱም ስህተት ነው። መንግስት በተለያየ መንገድ ዜጎች የራሳቸው ስራቸው እንዲጠብቁ ይገዳ እስክመጣል የደረሰ እርምጃ ቢወስድም በግለሰብ ደረጃ ግን እየተደረገ ያለው ጥረት ለውጥ ያልታየበትና ከፍተኛ መዘናጋት የሚስተዋልበት መሆኑን ዛሬ በአዋሳ ትልቁ ገበያ ተገኝተው ቅስቀሳ ያደረጉ የአዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ ተናግሯል። ገበያው አሁን እንደምናየው ሰዎች ተጨናንቀው ያሉበት ነው። እዚህ ከፊት ለፊታችንም የምትማያችሁ ተጠጋግታችሁ ነው የቆማችሁት። ከጎናችሁ ያለው ሰው ቫይረሱ ይኖርበት አይኖርበት የምናውቀው ነገር የለም። እጃችንን ቶሎ ቶሎ መታጠብ ይጠበቅብናል። የማናውቀውን ነገር መንካት መቆጠብ አለብን። በተቻለ መጠን ከቤት ለመውጣት የሚያስገድደን ጉዳይ ከሌለ በስተቀር እቤት ውስጥ እንድንቆይ ነው የሚመከረውና እባካችሁ እያየን ልንከላከል የምንችለው በሽታ አንዴ ወደ ከተማችን ከገባ ሁላችንም ሊጨርስ የሚችል አደጋ ስለሆነ ጥንቃቄ ማድረግ ይገባናል። በዓለም ላይ በየእለቱ በርካታ ሰዎች እየሞቱ ነው። እየሞቱ ያሉት መድኃኒቱ፣ ቴክኖሎጂው ከእነሱ እውቀት በላይ ስለሆነ ነው። እኛ ድሃ ነን። እዚህ ድሃ ሀገር ውስጥ ይሄ በሽታ ከገባ ደግሞ ምንም እናደርገው መፍትሄ ማህበራዊ ግንኙነትም አስጊ መሆኑን ገልጠው ህዝቡ ጥንቃቄ እንዲያደርግ ተማጽነዋል። ሐዋሳ ውስጥ በሽታው አልገባም ብሎ ቢመጣም እኛ ሊገለን አይችልም ብሎ ይሄንን በሽታ ቸል ማለት ህይወትን ማጣት ስለሚመጣ እባካችሁ መልእክት የሚተላለፈውን በመስማት ተግባራዊ በማድረግ ተራርቆ በመቆም ከቤት ባለመውጣት ከወጣንም ደግሞ ርቀታችንን ጠብቀን በመንቀሳቀስ ጤንነታችንን ልንጠብቅ ይገባል። ከዚህ ጋር በተያያዘ ቫይረሱ ሊያስከትል የሚችለውን ማህበራዊና ሰብአዊ ቀውስ ለመቋቋም የሚረዳም ከባለሀብቶችና ከከተማ ህብረተሰብ ከ11 ሚሊዮን በላይ የሚገምት የምግብና ምግብ ነክ እንዲሁም ንጽህና መጠበቂያ ቁሳቁሶች ተሰብስቧል። ስድስት ነጥብ ሶስት ሚሊዮን ብር መሰብሰቡንም የገቢ አሰባሰብ ኮሚቴ ሰብሳቢ አቶ አፈወርቅ አለማየሁ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደን አደሩ